የኢትዮጵያ መንግስት ያሰራቸውን የፖለቲካ እስረኞች እፈታለሁ ብሎ መግለጹ ለታሳሪ ቤተሰቦች ለታሳሪዎችና ብሎም ለሰብአዊ መብት ተከራካሪ ድርጅቶች ሁሉ ሳይቀር ዜናው እንደ ሙዚቃ እፎይታን ፈጥሮ ሳለ መንግስት የፈታቸውን ዳግም ሰብስቦ ማሰሩ የሚያበሳጭ ነው። ጉዳዩ አሳስቦናል ሲል ዓለም አቀፉ የሰብአዊ መብት ተሟጋሽ ድርጅት አምነስቲ ኢንተርናሽናል ባወጣው መግለጫ ገልጿል። መንግስት በርካታ እስረኞች ላይ ከፍተኛ ግፍና በደል የተፈጸመበትን ማዕከላዊ እስር ቤትን እዘጋለው ሲል መግለጹንም ድርጅቱ በመግለጫው አስታውሷል። ባለፈው እሁድ ዳግም ለእስር የተዳረጉት ጋዜጠኞችና አምደኞች በአስቸኳይ ሊፈቱ ይገባል ያሉት የአምነስቲ ኢንተርናሽናል የምስራቅ አፍሪቃ ተጠሪ አቶ ፍሳ ተክሌ መንግስት የገባውንም ቃል ያክብር ሲሉ ጥሪ አቅርበዋል። እንግዲህ እነ እስክንድር ባለፈው ው መፈታታቸውን ለማክበር ነበር የተሰበሰቡት ሰዎች መፈታት አለባቸው ነው። መንግስትም ደግሞ ራሱ የገባውን ቃል ማክበር አለበት። ስለዚህ የምንጠይቀው ነገር እስክንድር ተመስገን ተመስገናውን ከፍተኛ የሆነ ወገብ ሕመም አለበት ሌሎቹም እንደዚህ በታ ብዙ ሰዎች ጋር የታሰሩት በአንድ እስር ቤት ውስጥ ጎተራ ባለው እነዚህ ሰዎች ያለ ምንም ቅድመ ሁኔታ ቢፈቱ ጥሩ ነው ወይም ደግሞ ክስ ይቅረብባቸውና በዛ መሰረት ህግ አይነታቸው እንዲጠበቅ እናስብለ ጠይቀው መምህርና አምደኛ ስዩም ተሾመ፣ እንዲሁም በኦሮሚያ ክልላዊ መንግስት ፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንደአ ያለምንም ፍርድ እስር ላይ እንደሚገኙ የገለጹት አቶ ፍስሃ ታሳሪዎች ፍትህ እንዲያገኙ ሲሉ ተናግረዋል። ያው ምንድን ነው፣ አሁን እኔ በምናየው ነገር ወይም አምነት በምናየው ነገር እነዚህ ሰዎች የታሰሩበት የአስቸኳይ ጊዜ አዋጁ ሰዎችን እንደፈለጉ ግብታዊ በሆነ ሁኔታ እስር ቤት ለመክተት እና በተለይ መንግስት የሚ የሚጻረሩ ቃላትን የሚናገሩ የአሜሪካ መንግስትን የሚተቸው ወገኖችን ጸጥ ለማስባል የወጣ ነው የሚያሳይ ምክንያቱም የታሰሩትን ሰዎች የሚታያቸው ጋዜጠኞች ብሎገሮች የአሜሪካ ከመንግስት ጋር ተቃራኒ የሆነ አቋማቸውን የገለጹ ሰዎች ናቸው እና ይሄ የሚያሳየው የአስቸኳይ ጊዜ አዋጁ ምናልባት ነገሮችን ለማረጋጋት ሳይሆን መንግስትን ራሱን ከትችት ነጻ ለማድረግ የተደረገ ነገር ነው የሚመስለው እና በዛ መልኩ መፈጸም የለበትም እነ ስዩምም ታየ ደንዳም ቢሆኑ ሌሎችም ሰዎች አሉ እነሱ ብቻ አይደለም። እነሱ ሪፖርት ስለተደረገላቸው ነው እንጂ በጣም ብዙ ሰዎች ወጣቶች፣ ከኦሮሚያ ከአዲስ አበባና ከአማራ ክልል የታሰሩ ሰዎች እንዳሉ እናውቃለን። ወደፊት ጠቅላይ ሚኒስትር ይሆናሉ ተብለው የሚጠበቁት ዶክተር አብይ አህመድ የእስረኞችን መፈታት እንዲሁም በአገሪቱ የሰብአዊ መብት ጥሰትን ለመቅረፍ ይጥራሉ የሚል ተስፋ አለን ያሉት የአምነስቲ ኢንተርናሽናል ባልደረባ አቶ ፍስሃ ተክሌ በመቀጠል ለውጥ ለማምጣት አንደኛው ነገር እንዲያው ጠቅላይ ሚኒስትር መኖሩ ጥሩ ነው። ስለ ጠቅላይ ሚኒስትሩ እንግዲህ የምናውቀው ነገር የለም፣ ግን እንግዲህ ከዚህ የተናገሩትና በተናገሩት እና ተናግረዋል በሚባለው ነገር ማሻሻያ በተለይ ሰባዊ መብት ግን የሚያጎለበቱ ማሻሻዎችን ለማድረግ ተስፋ እንዳላቸው ነው ስለዚህ ሪሊ የተባለውን ሰው ከሆኑ እና የሚያሸርሉ አይነት ሰው ከሆኑ አንደኛው ማድረግ ያለባቸው እነዚህ አሁን በአስቸኳይ ጊዜ አዋጁ ታስረው ያሉ ሰዎችን መፍታት፣ የአስቸኳይ ጊዜ አዋጁን ከተገቢው የዓለም አቀፍ ሕግና ደንብ ጋር ማጣጣም እንዲሁም ቀጣይ የመዋቅርና የሕግ ለውጦችን ማካሄድ ነው። ይህን ኢሚዲየትሊ አሁን ግለሰቡ ወደ ጠቅላይ ሚኒስትርነት ቦታቸው ላይ ሲመጡ ማድረግ ያለባቸው ነገር ብለን የምንነግራቸው ነገር ምንድን ነው? እነዚህን አላግባብ የታሰሩ ሰዎች ለረጅም ጊዜ ተንገላተው በቅርብ የተፈቱና አሁን ደግሞ ተሰብስበው ባሉበት እንደዚህ የታሰሩ ሰዎች በአስቸኳይ እንዲለኳቸው ነው የምንጠይቀው። ይህንን በማድረግ የተጣለባቸውን ተስፋ ልክ ነው የሚለውን ነገር ፕሩቭ ሊያደርጉልን ወይም ደግሞ አብነት ሊሰጡን ይገባል። ባለፈው ዓመት ለአስር ወራት በዘለቀው የአስቸኳይ ጊዜ አዋጅ የኢትዮጵያ የጸጥታ ኃይላት ከሀያ ስድስት ሺህ በላይ ሰዎችን አስረዋል። ታሳሪዎችም ግፍና በደል ተፈጽሞባቸዋል። ከዚያ በኋላ እስር ቤት የቆዩ ከሰባት በላይ እስረኞችን መንግስት በምህረት መልቀቁን አምነስቲ ኢንተርናሽናል አስታውሶ ከእስር ከተፈቱት መካከል ታዋቂው ጋዜጠኛ እስክንድር ነጋን ጨምሮ በርካቶች ዳግም መታሰራቸውን አስታውቋል። መጋቢት አንድ ቀን በኢትዮጵያ ሞያሌ ከተማ የፀጥታ ኃይሎች በስህተት ፈጸሙት በተባለው ተኩስ በትንሽ ግምት አስር ሰዎች መገደላቸውን፣ አስራ አምስት መቁሰላቸውንና ቢያንስ ከ ከስምንት ሺህ በላይ ሰዎች ድንበር አቋርጠው ወደ ኬንያ መፍለሳቸውን የአምነስቲ ዘገባ ያሳያል።